የባህል መድረክ መጽሐፍ ቅዱሱን ትርጉም እንደገና ያስተረጎመው ዋና ኮሚቴ ሊቀመንበር የሆኑትን ጳጳስ ደንበኛ መግለጫ እንዲሰጡኝ ብዬ ጠየኳቸው። ጤና ስጥልን አድማጮቻችን። ቀደም ሲል የሰማችሁት በቅርቡ በጀርመኑ አዲሱ የሉትራን መጽሐፍ ቅዱስ ላይ የኢትዮጵያ ስም በሙሉ ተሰርዞ ወጥቷል ተብሎ ዶክተር በንቲ ኡጅሉ በተባሉ የጀርመን ኤቫንጀሊካል ቤተ ክርስቲያን መጋቢ የተሰራጨውን መረጃ መነሻ አድርገው በጀርመን የአፍሪካ ጉዳዮች ልዩ አማካሪ ዶክተር ልዑል አስፋውሰን አስራ ራ ተቃሳ ባለፈው ሳምንት ዝግጅታችን ከሰጡን አስተያየት ለትውስታ የቀነጨብ ነው ነበር። የጀርመን ሉተራን ቤተ ክርስቲያን አስተዳዳሪዎች በመጽሐፍ ቅዱሱ የትርጉምና የዝግጅት ስራ ላይ ፓስተር በንቲ ምንም ተሳትፎ እንዳልነበራቸውና ለድረገጾች በሰጡት ቃለ መጠይቅም ማዘናቸውን ገልጸን ነበር። የመጨረሻውን መሰናዱ ደግሞ ዛሬ እናቀርባለን። ኢትዮጵስ የሚለው ቃል በመጽሐፍ ቅዱስ ብቻ ሳይሆን የጥንት የታሪክና የሥነ ጽሑፍ ጠቢባንም ስያሜውን በተለያዩ ስራዎቻቸው ውስጥ ጉልህ ቦታ እየሰጡ ሲጠቀሙበት ለመቆየታቸው በተለያዩ አውደ ጥበቦችና በልዩ ልዩ የታሪክ ጥናቶች የተጠቀሱት መረጃዎች ዛሬም ድረስ ያው ምስክር ናቸው። ለአብነትም በግሪክ ሥነ ጽሑፍ ታሪክ ትልቅ አድናቆት የተቸረውና ከክርስቶስ ልደት በፊት በአራተኛው ምዕተ ዓመት መኖሩ የሚነገረው የሥነ ጥበቡ ሊቅ ሄሊያድሮስ ኢትዮፒካ ወይም የኢትዮጵያውያን ታሪክ የተባለውን በአንዲት ኢትዮጵያዊት ልዕልትና በጥንታዊቷ ሰሜናዊ ግሪክ ሜቄዶኒያ አቅራቢያ በምትገኘው የቴስአሊን ከተማ ልዑል መካከል ያለውን የፍቅር ወግና የጦርነት ገድል የሚተርክ ተወዳጅ የሆነ ድርሰቱን ትቶልን ማለፉን ኢንሳይክሎፒዲያ ብሪታኒካ ላይ የሰፈረ አውደ ታሪኩ ያብራራል። አሜሪካ ዋሽንግተን ዲሲ በሚገኘው የሃርቫርድ ዩኒቨርሲቲ ቀደምት ታሪኮችን ጥንታዊ ስልጣኔዎችን እና የባህል ትውፊቶችን የሚያጠናው ማዕከልም ሚትስ ኦፍ አፍሪካ ኢትዮጵያ በሚል ድረስ በድረ ገጹ ላይ ባሰፈረው ጥናት በስምንተኛው ምዕት ዓመት አካባቢ እንደኖረው የሚነገረው ታላቁ የግሪኩ የታሪክ ሊቅ ፈላስፋና ገጣሚ ሆሜር በዓለም አቀፍ ደረጃ ዝናን ባተረፉለት ሁለት የግጥም ስራዎቹ ማለትም በኢልያድ ሁለት ጊዜ በኦዲሴ ውስጥ ደግሞ ሶስት ጊዜያት ያህል ስለ ኢትዮጵያውያንና ማለክቶቻቸው ከብዙ ሺህ ዘመን በፊት የገለጻቸው ስንኞች መኖራቸውን ለመገንዘብ ይቻላል። ጥናቱ ይበልጥ ሲያብራራ ኢልያድ ላይ ዊዘ ብሌምለስ ኢትዮጵያንስ ኤንድ ኦል ዘ ጎድስ ፎሎድ የሚለውንና በኦዲሴም የግጥም ስራው ላይ ሆሜር በት ፖሲዶን ወዝ ቪዚቲንግ ፋር ኦፍ ኢትዮጵያንስ የሚለውን ሌላውን የግጥም ስንኙን ለአብነት ጠቁሟል። በ750 ና በ650 ዓመት ዓለም መካከል መኖሩ የሚነገረው ቀደምት የግሪኩ ገጣሚ ሄሲኦድ ደግሞ ዛሬም ድረስ በቤልጅየም ብራስልስ የሮያል የሥነ ጥበብና የታሪክ መዝገብ ምስሉ የሚገኘውን በተለይም በትሮውያን ጦርነት በፈጸመው ድንቅ ገድል የሚታወቀውንና ጥቁር መልክ ነበረው ብሎ የሚያምነውን ጦረኛውን ሜምኖንን የኢትዮጵያን ንጉሥ ሲል ሰይሞት ነበር። በክርስቶስ ልደት ዘመን ከ23 እስከ 79 ዓ ም የኖረው የጥንታዊቷ ሮማ የታሪክ ተመራማሪ ጋዮስ ፕሊኒዮስም ኢትዮጵስ የሚለው የሀገር ስም የመጣው በቀደምት ግሪኮች አፈታሪክ፣ የአንጥራኞች የአንጥረኞች፣ የአናጺዎች፣ የእሳተ ገሞራ፣ የእደ ጥበብ ባለሙያዎች፣ የኦሎምፒያስ፣ የቅርጻቅርጽና የጠቢባን አምላክ ነው ተብሎ ይታመን ከነበረው ሄፓይስቶስ ልጅ እንደሆነ በአንድ የታሪክ ድርሳኑ ገልጿል። የሁሉ መረጃ እንግዲህ የኢትዮጵያ ስነ ቃል ታሪካዊነትና ጥንታዊ መሰረት በግልጽ አመላካች ነው። በነገራችን ላይ ፓስተር በንቲ ኦጅሉ በተለይ ለሉተራውያን አማንያን ተሻሽሎ የተዘጋጀው አዲሱ መጽሐፍ ቅዱስ የእምነቱን ተከታዮችና አብያተ ክርስቲያናትን እንዳስደሰታቸው በኦፕራይዱ ድረገጽ ቃለ መጠየቃቸው ቢናገሩም አብያተ ክርስቲያናቱን ግን በስም ዘርዝረው አልገለጿቸውም። እኛም ፍራንክፈርት ከተማ የሚገኘውን ዋናውን የኢትዮጵያ ወንጌላዊያን ቤተክርስቲያን አመራሮች በጉዳዩ ዙሪያ አነጋግረናቸው ነበር። እንዲያሉን ሽመልስ ገበየው እባላለሁ። የኢትዮጵያ ወንጌላዊት ቤተክርስቲያን መጋቢ ነኝ። የዚህ ፍራንክፈርት ጀርመን ውስጥ እንግዲህ ኢትዮጵያ ውስጥም ሆነ ከኢትዮጵያ ውጭ ያለ ኢትዮጵያ ወንጌላዊ ቤተክርስቲያናቶች የሚጠቀሙት ከኢትዮጵያ መጽሐፍ ቅዱስ ማህበር የተተረጎሙ መጽሐፍቶች ናቸው። ወደ አምስት ትርጉሞች አሉ። ከነሱ ግን አብዛኛውን የምንጠቀምባቸው በ1962 በፈረንጆቹና በ201 በፈረንጆቹ የተተረጎሙትን ነው የመጀመሪያው አማርኛ መጽሐፍ ቅዱሳችን። ከዛ በኋላ ደግሞ አዲሱ መደበኛ ትርጉም ተብሎ 2001 የተተረጎመውን ነው። እና እንደምታውቁት ብሉይ ኪዳን በዕብራይስጥን የተጻፈው አዲስ ኪዳን ደግሞ በግሪክ ነው እና የመጀመሪያው ትርጉም ላይ የነበረው ከግሪክ ሰብቻ ጁንታ ከሚባለው ሰባ ሊቃውንት ጻፉት ከሚባለው መጽሐፍ የተተረጎመ ነው። አዲስ ኪዳን ግን ከግሪክ ነበር ያኔም ተሻሽሎ የወጣው። 2001 ላይ የተረጎመው ግን ሁለቱም ከሂብሩና ከግሪክም የተረጎመ ነው። ብሉይ ኪዳን ከግራይ ውስጡ አዲስ ኪዳን ደግሞ ከግሪክ የተተረጎመ ነው እና ጀርመን ውስጥ ብዙ የተለያዩ ቸርቾች አሉ። አንደኛው ትልቁ የታወቀ በመንግስት ደረጃ የስቴት ቸርች ኤቫንጌሊሽ ላንደስኪርሽ የሚባል አለ። ከዛ ውጭ ደግሞ ፍሪ ቸርቾች የሚባሉ አሉ ፍራይ ክርስትን ገማይንደ ይሏቸዋል። እኛን ጨምሮ ብዙ ቸርቾች አሉ። እያንዳንዱ ቸርች የራሱን መጽሐፍ ቅዱስ መርጦ ነው። ስታንዳርድ የለም። እስከማውቀው የሉተር ትርጉም በጀርመንኛ ቋንቋ የመጀመሪያው ነው ጥያቄ የለውም እና በ16ኛ ክፍለ ዘመን የተረጎመ ነው ደግሞ እጅግ በጣም በወቅቱ ሌላ ስላልነበረ በላቲን ስለነበር ሲጠቀሙ የነበሩት ብዙ የተጠቀሙበት መጽሐፍ ነው ማለት ይቻላል። ግን ከዛ በኋላ ብዙ ሌሎች ትርጉሞች ስላሉ በጀርመንኛ፣ አሁን ሉተር እንደ ስታንዳርድ ነው ማለት አይቻልም። ኢትዮጵስ ኩሽ የሚሉ የተለያዩ አወዛጋቢ ነገሮች ተነስተዋል። በጀርመኑ አዲሱ የሉተራን መጽሐፍ ቅዱስ ህትመት ዙሪያ ማለት ነው። ይህንንም አስመልክቶ ፓስተር ዶክተር በንት የሚባሉ የጀርመን ኢቫንጀሊካል ፓስተር ቀድሞም ኩሽ ነበር ኢትዮጵስ፣ ትንሽ ክብረን የሚነካ ስለሆነ መቀየሩ አስደስቶኛል። ሌሎችም አብያተ ክርስቲያናት ወንጌላዊያን ማለት ነው፣ የሉተራን ወንጌላውያን ይህንን የመቀየሩን ጉዳይ ተቀብለውታል የሚል ሀሳባቸውን ሲገልጹ ነበር በዚህ ዙሪያ እናንተ የምታውቁት ነገር አለ ወይስ? ቢገልጹ በቅድሚያ እኔ ዶክተር ፓስተር በንቲ የሰጡትን አስተያየት ከምን ምክንያት እንደሰጡ አላውቅም እና እንደኔ መረዳት እኛም ኤቫንጀሊካል ቸርች ነን። እንግዲህ እኛም አለንበት ማለት ነው። እኛ እንጠቀምበት ሉተር፣ ሌሎች ደግሞ ምናቃቸው ኤቫንጀሊካል ቸርቾች አሉ አይጠቀሙ። ቅድም እንደጠቀስኩት ጀርመኖች የሚጠቀሙባቸው ሌሎች ትርጉሞች አሉ። ሉተር ይጠቀማሉ። ምናልባት ለልጆችና ለወጣቶች አገልግሎት ሰከንድ ና ሰርድ ጀኔሬሽን ላይ ሌሎች ቋንቋው ስለማይችሉ ፍሪ ቸርቾች በብዛት የሚጠቀሙበት ለስብከት ኦፍኑንግ ፎር አለ ነው እና ይሄ ተስፋ ለሁሉም የተባለው እሱን ነው የሚጠቀሙበት። ዶክተር ለምን እንደዚህ እንዳሉ እኔ አልገባኝም። የምናውቀውም ነገር የለም ሁሉም ኢቫንጀሊካል ቸርቾች ተቀብለውታል የሚለው አባባል እንግዲህ እኛ ስላልተቀበል እኛ የራሳችን ስላለን ከዚሁ ጋር ተያይዞ በኢትዮፒስ እና በኩሽ መካከል የሉተራን መጽሐፍ ቅዱስም ምሆር እያለ ነው ሲጠቀም የነበረው። ይሄ ራሱ ያለው አንድምታ ምንድን ነው? ምንድን ነው የሚያመጣው ለውጥ? የእሳቸውን ኢንተርቪው ላይ ሳይ የተነሱበት ነገር የተሰጠው ስያሜ ህዝብን ጥሩ ስም ያልሰጠ ነው የሚል ነው ያሉት። እኔ ሙሉ ለሙሉ አልጋራም የእሳቸውን ሀሳብ። እንግዲህ ማንም ሰው ነፃ ነው እዚህ ሀገር አገሮች በተለያየ ቋንቋ የተለያየ ስም ሊኖራቸው ይችላል። በመጽሐፍ ቅዱስ ላይ ግብፅም ግብጽ ብሎ አልተቀመጠም ኢጅብትም አልተባለም። ከአምስት መቶ በላይ ተጠቅሷል። ግብፅ መጽሐፍ ቅዱሳችን ላይ ከኢትዮጵያም በላይ ተጠቅሷል። ኢትዮጵያ 45 አካባቢ ነው። አንድም ቦታ ግን ኢጅፕት አይልም ወይም ግብፅ አይልም። አረብኛው ሚስርም አይደለም ሚትራታ የሚል የኢብራይስጥ ትርጉም ነው ያለው እና ያንን ሲተረጉም ሰው በራሱ ቋንቋ በሚገባው ነው። ለምሳሌ ጀርመንን ብንወስድ እኛ ጀርመን እንላለን፣ እነሱ ዶችላንድ ነው የሚባለው እንግሊዞቹ ጀርመኔ ይሉታል ፈረንሳይ ብትሄድ አልማኝ ነው የሚሉት ስለዚህ ይሄን አይነት ትርጉም ስላለ ኩሽ በብራይስጥ ነው ምንም ጥያቄ የለውም እና ግን መጀመሪያ ከብራይስጥ ሲተረጎም ወደ ግሪክ ብሉ ኪዳን የተረጎሙ ጌታችን ኢየሱስ ክርስቶስ የተጠቀምበት እነ ጳውሎስ የተጠቀሙበት የግሪክ ትርጉም ነበር ብሉ ኪዳ ነው እና እሱ ትርጉም ላይ ኩሽን ኢትዮጵያ ብሎ ከጻፈ እና ከዛ ደግሞ ትርጉም እኛ ወስደን አማርኛ ኢትዮጵያ ብንለው ተገቢ ነው ብዬ ነው የምለው። እና ይሄ ስህተት ነው ብዬ አልልም። በእርግጥ ሎኬሽኑ አሁን ያለችውን ኢትዮጵያ ብቻ ነው ወይ ሌሎችንስ ይጨምራል የሚለው ይህንን እንግዲህ በዚህ ኤሪያ እውቀቱና ትምህርቱ ላላቸው ሰዎች እተዋለሁ። ምክንያቱም ሰፋ ያለ ሊሆን ይችላል። መነሻ ያደረጉት ኢትዮጵስ የሚለው ቃል የተነሳበትን ምንጩን ቃል ኢቶማይ የሚል ግሪክኛ ቃል ነው እና እሱ የተጠበሰ ቆዳ የሚል አለው። ግን ኢትዮጵያ የሚለው ጥቁር ነው እና ያንን ደግሞ እኛ ማንክድም ነጭንን መቼም አላልንም። እና እሳቸው ለመከላከል የፈለጉት ጥሩ ስም አይደለም ብለው ከሆነ ያ ኢትዮጵያ የሚለው ቃል የመጣበት መነሻ እንጂ ኢትዮጵያ የሚለው ራሱ አይደለም። እና ይሄንን ለማስጣል ብሎ ኢትዮጵያ መጽሐፍ ቅዱስ ላይ ኩሽ ተብሎ ይተርጉም የሚለው አለበለዚያው፣ ሌሎችም ግብፅም፣ ሌሎችም በኦሪጂናል በህብሩ ስማቸው ለምን አንጠቀምም? ስም በሙሉ ለምን በህብሯል? ለምሳሌ ጆንን እንውሰድ። በእንግሊዝኛ ነው ጆን፣ በግሪክ ዮሐንስ ነው፣ ጀርመኖችም ዮሐንስ ነው የሚሉት፣ እኛም ዮሐንስ ነው የምንለው። ያዕቆብ የዕብራይስጥ ስም ነው ጀምስ ነው የሚሉት እንግሊሾች። እና ለምን ጀምስ አላችሁት አንላቸውም። ቡክ ኦፍ ጀምስ ይላል እንግሊዝኛው። ሌላው ጋር ስትሄድ ደግሞ በአማርኛ የያቆ መጽሐፍ እንላለን። ስለዚህ ስም ትርጓሜ ነው እና ጥቁር ደግሞ መሆናችንን እኛም አንክድም እና ሌላው ያው ቅድም እንዳልኩ ራሱ ቃሉ ይሄ ተጠበሰ የሚለው ኢትዮጵያ የሚለው አደለም እኔ እስከገባኝ እዚሁ ጀርመን ኮለን ከተማ የሚገኘው በኢትዮጵያ ኦርቶዶክስ ተዋሕዶ የደብረ ሰላም ቅዱስ ሚካኤል ቤተ ክርስቲያን ዋና አስተዳዳሪ የሆኑት ሊቀ ካህናት ዶክተር ምርአዊ ተበጀም በዚሁ በአዲሱ የሉተራን መጽሐፍ ቅዱስና በፓስተር በንቲያ ስቴት ዙሪያ ሀሳባቸውን ገልጸውልናል። እንግዲህ የመጀመሪያው መነሻው የሰባ ሊቃውንት የሚባለው ነው። በብሉይ ኪዳን ያለው ክፍል ማለት ነው። ይኸውም ከጌታ ልደት በፊት በሁለት መቶ ሰማኒያ እስከ ሁለት መቶ አምሳ ዓመት ዓለም ባለው ጊዜ ውስጥ ከኢየሩሳሌም ወደ አሌክሳንድሪያ የሄዱ የብሉይ ኪዳን ሊቃውንት መጽሐፍ ቅዱስ እንግዲህ አስከንድሪያ ውስጥ ተርጉመውታል። ያ ነው እንግዲህ ለዓለም ዋና መነሻ የሆነው ማለት ነው በተለያዩ ቋንቋዎች በዓለም ዙሪያ ለተተረጎሙት ሁሉ በግሪከኛ የተተረጎመው የመጽሐፍ ቅዱስ ትርጉም ነው። በአዲስ ኪዳን ያው ቅዱሳት መጽሐፍት የተጻፉት በግሪከኛ ቋንቋ ስለሆነ ችግር የለበትም ማለት ነው። ቀደም ብሎ ግን የነበረው የብሉ ኪዳን መጽሐፍ እንግዲህ የሰው ሊቃውንት ትርጓሜ ይባላል። በዘመኑ ከተተረጎሙት ከጥንታውያን ቋንቋዎች መካከል አንዱ ግዝ ነው። ግዝ ራሱ በመሰረቱ ጥንታዊ ቋንቋ እንደመሆኑ መጠን ግዝ ማለት መጀመሪያ ማለት ነው እንደ ሌሎቹ ቋንቋዎች ሁሉ ኢትዮጵያ የሚለው ስም ተተርጉሟል። እዚህ ጋር የጀርመን ሉተራን መጽሐፍ ቅዱስ አዲስ የወጣው ማለት ነው ተተርጉሞ በአዲስ መልክ አንድ ውዝግብን አስነስተዋል። ኩሽ የሚለውን ወደ ኢትዮጵስ ቀይረውታል። ኢትዮጵስ የሚለው ቃል ደግሞ ትንሽ ክብርን ዝቅ የሚያደርግ ስለሆነ ወደ ኩሽ መቀየሩ አስደስቶኛል የሚል መግለጫ ሰጥተዋል። ይህም ብዙ ኢትዮጵያውያኖችን ያስደስት አይመስልም። በዚህ ዙሪያ ምናልባት አንብቦት ከሆነ ቃለ መጠይቁን ምን ሐሳብ አለው የወንድማችንን የቄስ በንቲ ንግግር በመሰረቱ ልካ አይደለም። አንደኛ ባተረጓጎሙም የሉበትም አብረውም ከሊቃውንቱ ጋር የተረጎሙ ሰው አይደሉም። እንግዲህ በሉተር ትርጉም ወይም በጀርመንኛ የተተረጎመው ኩሽ ወይም ኢትዮጵያ የሚል አይደለም። በጥንቱ ማለት ነው ሞረላንድ ነው የሚለው የጥቁር ሀገር። የጥንት ተርጓሚዎች እነ ሉተር ከዛሬ አምስት መቶ ዓመት በፊት መጽሐፍ ቅዱስን ሲተረጉሙ ግብፅን እንዳለ ግብጽ ብለው ጥቁር ላንድ የተባለውን ግብጽን ሲተረጉሙ ኢትዮጵያ የሚለውን ግን ሞሪ ላንድ በሚል ተርጉመውታል ማለት ነው። ከዚ በኋላ አሁን ኩሽ የሚለው አነጋገር ሁሉም ጥቁር ስለሆነ የሚያጣላ ነገር አይደለም። በግልጽ መታየት ያለበት ነገር ቢኖር ስም አይተረጎምም። ትርጉም እኮ ነው የሰጡት እንጂ ለምንድን ነው ኢትዮጵያ በሚለው ስም የማይጠቀሙት? ማወቅ ያለበት ነገር ቢኖር በብራይስጡ ኩሽ የተባለው እኮ ወደ ግሪከኛው ሲተረጎም ኢትዮጵያ ተብለዋል። እንግዲህ ከክርስቶስ ልደት በፊት ባሉት ዘመናት ሁሉ ኢትዮጵያ የሚለው ስም የታወቀ ነው ማለት ነው። እነ ሄሮዶትስ የተባሉት ሌላው ቀርቶ አባይ የግብጽ ስጦታ ብለው ሲተረጉሙት ከኢትዮጵያ እንደሚነሳ እየገለጡ ነው ያሉት። ኢትዮጵያውያን ረሃያቸው እንዳአምላካቸው እያሉ የተናገሩትም እንግዲህ ኢትዮጵያ የሚለውን ስም በመጥቀስ ነው። ኩሽ የሚባለው ወደ ኢትዮጵያ ከተተረጎመ በኋላ በግሪከኛ ከሆነ በኋላ ግሪከኛ የመጽሐፍ ቅዱስ መሰረት ከሆነና በጀምስ ብሩ የተተረጎመውም የእንግሊዘኛው መጽሐፍ ቅዱስ እርሱም ሙሉ በሙሉ የሚያረጋግጠው ኢትዮጵያ በሚል እንጂ ሞረንላንድ ወይም ሞረንላንድ በሚለው አይደለም። ሌላው ቀርቶ ኮ ቄስ ባንቴ ማስተዋል ያለባቸው ነገር ቢኖር በኦሮምኛ የተተረጎመው የመጀመሪያው በግዕዝ ሲደል ማለት ነው። የተተረጎመው መጽሐፍ ቅዱስ እኮ ኢትዮጵያ ታበጸደ ሆያ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች የሚለውን እኮ እንዳለ ኢትዮጵያ በሚል ነው የተረጎሙ። ሌሎቹ ቦታዎች ሁሉ አሁን በዚህ ክፍለ ዘመን ምን አዲስ ነገር ተገኘ? አዲስ ነገር ምን መጣ? ጀርመኖች ምስዮናል ወደ አፍሪካ በተለይም ወደ ኢትዮጵያ በሚገቡበት ጊዜ ከዚህ ከጀርመን ወደብ የተነሳችው መርከብ ስሟ ካንዳኬ ተብሎ ይጠራ ነበር። ይኸውም የኢትዮጵያ ንግስት፣ ጃንደረባው ኢትዮጵያዊ በፊልጶስ እጅ በኢየሩሳሌም ሲጠመቅ የነበረችው ንግስት ማለት ነው። የእሷ ጃንደረባ፣ የእሷ ገንዘብ ያዥ፣ የእሷ በጅሮንድ የሆነ ሰው ብለን በየጊዜው የምንተረጉመው ማለት ነው። ምሰወላን ሲገቡ መርከባቸውን ከአንዳኪ ነው ብለው ይጠሯል። ኢትዮጵያ ይህን ይመስላል። በዚህ ዙሪያ እንግዲህ ነው መነጋገር የምንችለው ብዬ ነው የምገምተው በእኔ በኩል አድማጮቻችን ተከታታይ የባህል መድረክ ፕሮግራማችን በቅርቡ በአዲስ መልክ ተተርጉሞ እና ታትሞ በተሰራጨው የጀርመን ሉተራን መጽሐፍ ቅዱስ ላይ የኢትዮጵያ ስም ተሰርዞ ወጥቷል ተብሎ የተሰራጨውን መረጃ አስመልክቶ ጉዳዩ የሚመለከታቸውን ወገኖች እንዲሁም የሃይማኖት መሪዎች የሰጡትን ምላሽ በማጠናቀር ስናቀርብ የቆየ ነው መሰናዶ በዚሁ ተጠናቋል። የፕሮግራሙ አዘጋጅ እንዳልካቸው ፈቃደ በዚሁ እሰናበታችኋለሁ። ደህና ውኑ።